ጥያቄ፦ 37 ዝናብ በሚዘንብ ጊዜ የሚደረገው ዱዓ ምንድን ነው? መልስ፦ አላሁመ ሰይበን ናፊዐን። ትርጉሙም አላህ ሆይ መልካምና የሚንቧቧ ዝናብ አድርግልን ማለት ነው። ቡኻሪ ዘግበውታል።